የኮሮና ቫይረስ ወረርሽኝን ተከትለው የተከሰቱት የማህበራዊ ግንኙነት ገደቦች ከጡረተኞችና የጡረታ ዕቅድ ነዳፊዎች ጋር ተያይዞ የቤቶች ገበያ ላይ ለውጦችን ማሳየት ጀምሯል። የቤቶች ገበያ በወረርሽኙ ወቅትና ድህረ ወረርሽኝ ጡረተኞችንና ሌሎቹን አካቶ ምን ይመስላል? ኮሮና ቫይረስ ለተጠዋሪዎች አዲስ የኑሮ መስመር ለዋጭ ስለመሆኑ የአምስት መቶ ሰራተኞችን አስተያየት ያሰባሰበው ዳውንሳይዚንግ ካም ዩ ድረገጽ ገልጧል። የድረገጹ አዘጋጅ ማርክ ስኬልሲ ከሶስት አንድ ተጠዋሪ አስተያየት ሰጪዎች ውስጥ በወረርሽኙ ሳቢያ ዕድሜያቸው ከአምሳ በላይ ያሉ ሰዎች ወደሚኖሩባቸው መኖሪያ ቤቶች ለመዛወር እንደሚሹ መግለጻቸውን ተናግረዋል። ባለፈው ዓመት በተካሄደ የጥሮተኞች አስተያየት ስብስብ ወቅት አስራ አምስት ፐርሰንት ያህል ጥሮተኞች በሰዎች ከተጨናነቁ የመኖሪያ ስፍራዎች ወጣ ብለው መኖር እንደሚሹ አስተያየታቸውን የሰጡ ሲሆን ዘንድሮ ቁጥራቸው ወደ አስራ ስምንት ፐርሰንት ከፍ ብሏል። ስኬልሲ በተለይም ጥሮተኞቹ ቀያቸውን ቀይረው የት መኖር እንደሚሹ ሲጠቁ ቢጠቁሙ እየተመለከትን ያለነው ትልቅ የመኖሪያ ስፍራ ፍለጋ የሚያምራው ወደ ኩዊንስላንድ ነው። ምክንያቱም ለደህንነት አመቺ በመሆኑ ምናልባትም ኩዊንስላንድ በተን ብላ የተዘረጋች ሪጂናል ስቴትና ሰፋፊ ስፍራዎችም ያሏት በመሆኑ ሊሆን ይችላል። የሚገርመው ግና ይህ የመኖሪያ ስፍራ ፍለጋ ለውጥ ጎልቶ የሚታየው በወረርሽኙ ሳቢያ ወደ ኩዊንስላንድ ዘልቆ ለመግባት አዋኪ በሆነበት ወቅት መሆኑ ነው ብለዋል። ይህንኑ ከኮሮና ቫይረስ ወረርሽኝ ክስተት ጋር ተያይዞ የጥሮተኞች የመኖሪያ ስፍራ ለውጥ እንቅስቃሴዎች የአውስትሬሊያ የመኖሪያ ቤቶች ምክር ቤትም ልብ ማለቱን ዋና ዳይሬክተር ቤን ማየርስ ገልጠዋል። አክለውም የአውስትሬልያ የጡረታ ማህበረሰባትና የመሬት ኪራይ ማህበረሰባት በአዘቦታዊ የአኗኗር ወቅትና በኮሮና ቫይረስ ወረርሽኝ ክስተትም በጡረተኞች ማህበረሰባት መኖሪያ ያሉ ከመኪና ሳይወርዱ ሻይ ወይም መጠጥ ገዝተው የመኪና ማቆሚያ ቦታቸው ላይ ተቀምጠው ሻያቸውን እየጠጡና መጠጣቸውን እየተጎነጩ ከመንገድ ማዶ ካለ ሰው ወይም ከጎረቤታቸው ጋር ያወጋሉ። እንዲህ ያለውን ነገር ከጎረቤቶቻቸው ጋር በቅርበት የማይተዋወቁ ሰዎች ሊያደርጉት አይችሉም፣ ሲሉ የጥሩተኞች የአኗኗር ዘይቤ ለውጥ እያሳየ መምጣቱን ተናግረዋል። ከሶስት አሠርት ዓመት ያልተቋረጠ ተረፈ ፍሰስ በኋላ በኮሮና ቫይረስ የተነሳ አውስትሬሊያ ለኢኮኖሚ ድቀት ተዳርጋ ባለችበት በአሁኑ ወቅት የመኖሪያ ቤቶች ዋጋ መጠነኛ ለውጥ ቢያሳይም ተሽቆልቁሎ ባለመውረዱ በርካሽ ዋጋ የሚገዙ ቤቶች እንደ ልብ ገበያ ላይ አይገኙም። ባለፉት ሦስት ወራት የሲድኒ የመኖሪያ ቤቶች ዋጋ በ2.1 ፐርሰንት፣ የሜልበርን በ3.5 ፐርሰንት፣ ብሪስበን በ0.9 ፐርሰንት፣ ፐርዝ በአንድ ነጥብ 6 ፐርሰንት የወረደ ሲሆን ከቶንም የአድላይድ የመኖሪያ ቤቶች ዋጋ በዜሮ ነጥብ አንድ ፐርሰንት ከፍ ብሏል። በአድላይድ ዩኒቨርሲቲ የሥነ ቤቶች መምህር የሆኑት ፒተር ኮሊዞስ ስለ ቤቶች ዋጋ እምብዛም ያለ መርከስ ወይም ያለ መወደድ ምክንያቶች አንስተው ሲናገሩ በአንድ በኩል ብዙ ሰዎች ቤቶችን የመገዛት ፍላጎት የሌላቸው መሆንና በሌላም በኩል ቤቶቻቸውን ለመሸጥ የሚፈልጉ ሰዎች ጥቂት መሆን የቤቶቻችን ዋጋ እንዳያሽቆለቆል ረድተዋል ብለዋል። ይሁንና የሬ ዋይት ግሩፕ የስራ አመራር ዳይሬክተር ዳን ዋይት የአውስትሬልያ የቤቶች ዋጋ ለቀውስ አለመዳረጉ ያስገረማቸው መሆኑን ጠቅሰው በሚቀጥለው ዓመት የቤቶች ገበያ ለዋጋ መናጋት ተጋላጭ ሊሆን ስለሚችል ዋጋው ጥሩ ሆኖ ባለበት በአሁኑ ወቅት ቤቶችን ለመሸጥ በተለይም ለገና የዘመን መለወጫ ሰሞን ጥሩ ጊዜ መሆኑን ይጠቁማሉ። ሆኖም አቶ ኮሪዞስ በበኩላቸው ወጣት ቤት ገዢዎች ወለድ በእጅግ ዝቅተኛ የመሆኑን አጋጣሚ ለመጠቀም የቤት ግዢ ፍለጋ ሲያደርጉ ሻጮች በአንድ በኩል ወረርሽኙ ስከልፍ እየጠበቁ መሆኑን ጠቁመዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።